ትንቢተ ኢሳይያስ ምዕራፍ አስራ አራት እግዚአብሔርም ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በአገራቸው ያኖራቸዋል። መጻተኛም ከእርሱ ጋር ይተባበራል፣ ከያዕቆብም ቤት ጋር ይጣበቃል። አሕዛብም ይዘው ወደ ስፍራቸው ያመጧቸዋል። የእስራኤልም ቤት በእግዚአብሔር ምድር እንደ ሎሌዎችና እንደ ገረዶች አድርገው ይገዟቸዋል። የማረኳቸውን ይማርካሉ አስጨናቂዎችንም ይገዛሉ። በዚያም ቀን እንዲህ ይሆናል፤ እግዚአብሔር ከሐዘንህና ከመከራህ ከተገዛህለትም ከጽኑ ባርነት ያሳርፍሃል። ይህንም ምሳሌ በባቢሎን ንጉሥ ላይ ታነሳለህ እንዲህም ትላለህ፤ አስጨናቂ እንዴት አረፈ! አስከባሪም እንዴት ጸጥ አለ! አሕዛብንም በመዓትና በማያቋርጥ መምታት የመታውን አሕዛብንም፣ ባልተከለከለ መከራ በቁጣው የገዛውን የኀጥኣንን በትር የአለቆችንም ዘንግ እግዚአብሔር ሰብሮአል። ምድርም ሁሉ ዐርፋ በጸጥታ ተቀምጣለች፣ እልልም ብላለች። ጥድና የሊባኖስ ዝግባ አንተ ከተዋረድህ ጀምሮ ማንም ይቈርጠን ዘንድ አልወጣብንም ብለው በአንተ ደስ አላቸው። ሲኦል በመምጣትህ ልትገናኝህ በታች ታወከች፤ የሞቱትንም የምድርን ታላላቆች ሁሉ ለአንተ አንቀሳቀሰች የአሕዛብንም ነገሥታት ሁሉ ከዙፋኖቻቸው አስነሣች። እነዚህ ሁሉ አንተ ደግሞ እንደ እኛ ደክመሃልን? እኛ ንስ መስለሃልን? ጌጥህና የበገናህ ድምፅ ወደ ሲኦል ወረደ፣ በበታችህም ብል ተነጥፈዋል፣ ትልም መደረቢያ ሆነዋል ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቈረጥህ? አንተም በልብህ ወደ ሰማይ ዐርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ ዐርጋለሁ፣ በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጕድጓዱም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግሥታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችን ያፈረሰ ምርኮችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደ ተጠላ ቅርንጫፍ ከመቃብርህ ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓድ ድንጋዮች የወረዱት ከድነውሃል፣ እንደ ተረገጠም ሬሳ ሆነሃል። ምድርህን አጥፍተሃልና ሕዝብህንም ገድለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። የክፉዎች ዘር ለዘላለም የተጠራ አይሆንም። እንዳይነሱም ምድርንም እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆች ሞትን አዘጋጁላቸው። በእነርሱ ላይ አነሳለሁ፣ ይላል የሠራዊት ጌታ እግዚአብሔር። ከባቢሎን ስምንና ቅሬታን ዘርንና ትውልድንም እቈርጣለሁ፣ ይላል እግዚአብሔር። የጃርት መኖሪያ የውሃም ማቆሚያ አደርጋታለሁ በጥፋትም መጥረጊያ እጠርጋታለሁ፣ ይላል የሠራዊት ጌታ እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ብሎ ምሎአል፣ እንደ ተናገርሁ በእርግጥ ይሆናል፣ እንደ አሰብሁም እንዲሁ ይቆማል። አሦርን በምድሬ ላይ እሰብረዋለሁ፣ በተራራዬም ላይ ረግጠዋለሁ። ቀንበሩም ከእነርሱ ላይ ይነሣል፣ ሸክሙም ከጫንቃቸው ላይ ይወገዳል። በምድር ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በአሕዛብም ሁሉ ላይ የተዘረጋች እጅ ይህች ናት። የሠራዊት ጌታ እግዚአብሔር ይህን አስበዋል። የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳትስ ማን ነው? ንጉሡ አካዝ በሞተበት ዓመት ይህ ሸክም ሆነ። ፍልስጤም ሆይ ከእባቡ ሥር እፉኝት ይወጣልና ፍሬውም የሚበርና እሳት የሚመስል እባብ ይሆናልና የመታሽ በትር ስለ ተሰበረ ሁላችሁም ደስ አይበላችሁ። የድሆችም የበኵር ልጆች ይሰማራሉ፣ ችግረኞችም ተዘልለው ይተኛሉ። ስርህንም በራብ እገድላለሁ፣ ቅሬታህም ይገደላል። አንተ በር ሆይ ወዮ በል፣ አንቺም ከተማ ሆይ ጩኺ፣ ፍልስጥኤም ሆይ ሁላችሁም ቀልጣችኋል። ጢስ ከሰሜን ይመጣል፣ ከጭፍራውም ተለይቶ የሚቀር የለም። ለሕዝቡም መልእክተኞች ምን ብሎ መመለስ ይገባል? እግዚአብሔር ጽዮንን እንደ መሠረተ የሕዝቡም ችግረኞች በእርሷ ውስጥ እንደሚጠጉ ነው።